ኢትዮጵያ በ2014 ዓ.ም የበጀት ዓመት ከውጭ ንግድ ከ4 ቢሊዮን ዶላር በላይ ገቢ ማግኘቷ ተገለጸ። የዚህን ዜና ዝርዝር ገብረ ሚካኤል ገብረመድን ያስደምጠናል። የውይይት መድረኩን የመሩት የንግድ የንግድና ቀጣናዊ ትስስር ሚኒስትር አቶ ገብረ መስቀል ጫላ ኢትዮጵያ ለመጀመሪያ ጊዜ በዚህ ዓመት ከውጭ ንግድ ከአራት ቢሊዮን ዶላር በላይ ገቢ ማግኘቷን ተናግረዋል። ይህ ደግሞ ሀገሪቱ ችግር ውስጥ ባለችበት ወቅት የተመዘገበ ትልቅ ስኬት እንደሆነ ገልጸዋል። በውጭ ንግድ ዘርፉ ከተገኘው አጠቃላይ ገቢ ግብርናው ትልቁን ድርሻ እንደያዘ በሚኒስቴር መስሪያ ቤቱ የዓለም አቀፍና የቀጣናዊ ትስስር ዳይሬክተር ጄኔራል የሆኑት አቶ ሙሴ ምንዳዬ ለቪኦኤ ገልጸዋል። የግብርናው ዘርፍ ፐርሰንት ድርሻውን ይይዛል። የኢንዱስትሪ ሴክተሩ እንደዚሁ አስራ ሁለት ፐርሰንቱን ይይዛል። የማዕድን ዘርፍ ደግሞ አስራ አራት ፐርሰንቱን ይይዛል። ይህ የውጭ ንግድ ገቢ ካለፈው ዓመት ጋር ሲወዳደር የአስራ አራት በመቶ ብልጫ እንዳለው የሚናገሩት አቶ ሙሴ ገቢው ከአገልግሎት ዘርፉ የተገኘውን የውጭ ምንዛሪ እንደማይጨምር ገልጿል። እንደዛም ሆኖ ዘርፉ በሀገሪቱ ውስጥ ካለው ግጭትና አለመረጋጋት ከቅንጅታዊ አሰራሮች ጉድለትና ከምርቶች ተወዳዳሪነት ማነስ ጋር የተያያዙ ችግሮች እንዳጋጠሙት ተናግረዋል። በተለያዩ ሴክተሮች ላይ ከማድን ጋርም በተገናኘ በሌሎችም ይሄ ጸጥታው የራሱ የሆነ ተጽዕኖ አለው። በመካከላችን ያለው ኮኦርዲኔሽን በደንብ መጠናከር አለበት። በሚኒስትሮቹ መካከል፣ በተቋሞቹ መካከል፣ በግሉ ማህበረሰብ እና ደግሞ እንደዚሁም ከመንግስት ጋር ግንኙነቱ በደንብ መጠናከር መቻል አለበት። ስቲል አሁንም ኮምፒቲቲቭነታችን በዓለም ደረጃ ገና ብዙ መሰራት የሚያስፈልገው ነው። ከዚህ ከህገ ወጥ ንግድና ኮንትሮባንድ ደግሞ የራሱ ተጽዕኖ አለው። አንዳንድ ጊዜ የእኛን ከብት እየተወሰደ ሌላው ሀገር በስማቸው ኤክስፖርት የሚያደርጉበት ሁኔታ አለ። ከዚህ መውጣት መቻል አለብን። የኢትዮጵያ ከአገዋ የገበያ እድል መታገድም እንዲሁ በወጪ ንግድ አፈጻጸም ላይ አሉታዊ ተጽዕኖ ማሳደሩን የገለጹት አቶ ሙሴ እገዳው እንዲነሳ ከአሜሪካ መንግስት ጋር እየሰራን ነው ብለዋል። የተወሰነ ሌዘርና ቴክስታይል ሴክተር ላይ የራሱ ተጽዕኖ አለው። እሱም የኤክስፖርት ፐርፎርማንሳችን በተወሰነ መልኩ የቀነሰበት ሁኔታ አለ። እንግዲህ ከአሜሪካ መንግስት ጋር እየሰራን ልናቸው ነገሮች አሉ። ይህን ነገር ከዚህ እገዳ እንዳያወጡን የተለያዩ ጊዜ ደብዳቤ መጻፍ፣ በተለያዩ ሚቲንጎች ላይ አሁንም ሚዲየም ተርም ሪቪው የሚደረግበት አለ። የአጓ ኤሊጂቢሊቲ ወይም ያጓ ተጠቃሚነት ላይ እሱም ላይ እንዳይውልን ያለውን ሁኔታ የሀገራችን ሁኔታ በደንብ አስረድተናል። በትናንትናው የውይይት መድረክ ኢትዮጵያ በውጭ ንግድ ዘርፍ ላሳየችው አፈጻጸም አስተዋጽኦ አድርጓል የተባሉና በበጀት ዓመቱ በውጭ ንግድ ከ25 ሚሊዮን ዶላር በላይ ገቢ ላስገኙ ባለሀብቶች እውቅና ተሰጥቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ